The voice of America. በኢትዮጵያ በመካሄድ ላይ ያለውን የተቃውሞ ሰልፍና ግድያን የሚመለከት ዘገባ ነው ያለን። በወልቂጤ ከተማ የተካሄደውን የተቃውሞ ሰልፍ ተከትሎ ሁለት ወጣቶች በጸጥታ ኃይሎች ጥይት መገደላቸውንና ሌሎችም መቁሰላቸውን የዓይን እማኞች አስታውቀዋል። የወጣቶችን መሞት ተከትሎ በቀጠለው ተቃውሞ ደግሞ መንግስት ተሽከርካሪዎችና ጽህፈት ቤት መቃጠላቸውን ተናግሯል። እስክንድር ፍሬው በደቡብ ክልል የጉራጌ ዞን ዋና ከተማ በሆነችው ወልቂጤ ከተማ የተከሰተው ግጭት መነሻ ከነዋሪዎች የቀረበው ቅሬታ ነው። በወልቂጤ አዲስ ክፍለ ከተማ 01 ቀበሌ በቀድሞው ፕሬዝዳንት ግርማ ወልደ ጊዮርጊስ የመሰረት ድንጋይ የተጣለለት ዘመናዊ ሆስፒታል ግንባታ አለመጠናቀቅና ሌሎች የመልካም አስተዳደር ችግሮች ደግሞ የቅሬታው ምንጮች ናቸው። ነዋሪዎቹ እንደገለጹልኝ መብራትና መንገድን የመሳሰሉ የመሰረተ ልማት አገልግሎቶች አለመሟላትም። ለእነዚህ ቅሬታዎች ምላሽ ባለማግኘቱ የተበሳጨው የከተማዋ ሕዝብ ከትናንት ጀምሮ ወደ ስራ ማቆም አድማ ገብቶ እንደነበርም ነው አንድ የአይን እማኝ የሚያስረዱት። ነውም የወልቂጤ ከተማ ነዋሪ ንግድ ተቋሙ እንዲዘጋ የባጃጅና ሌሎችም የታክሲ የመኪና ትራንስፖርት እንቅስቃሴ እንዲቆምና ከተማው በቤት ውስጥ በተቃውሞ እንዲያሳልፍ ቤት በመዋል ማለት ነው ነበረ ትናንትና በሰላም አለፈ። ትናንትና ማንም ከቤቱ አልወጣም። ምንም ትራንስፖርት የለም። ከተማው በጠቅላላ ተዘግተዋል። ንግድ ቤቶች፣ ሸቀጣሸቀጥ በጠቅላላ ምንም የተከፈተ ነገር የለም። እንደ ሩላችን ሳይቀር ሱቆች ማለት ነው እና ያንን ነገር መደገም የለበትም፣ በሚል ወጣቶችን አስፈራር እንገላቸዋለን አሏቸው። እኛ ይህንን ነገር ህዝባችን ስለተቀበለን አናቆምም የሚል ነገር ነው። እና እነሱ ከኦሮሚያ ክልል የጥያቄ ጋር የመሬት ጥያቄ ጋር አያይዘው ነው ይሄ ነገር መቆም አለበት ያሉት። እነሱ ማለት እነማን ናቸው? የጸጥታ አካል ማለት ነው። የጸጥታ አካል ምንድን ነው? ከኦሮሚያ ክልል ትግል ጋር ተቀላቅለዋል የሚል ነው በዋናነት ትኩረት ያደረጉት። ዞሮ ዞሮ የህዝቡን ጥያቄ ነው። የኦሮሚያ ክልል ጥያቄ የጉራጌ ዝ ጥያቄ ነው። ስለዚህ የኦሮሞ ወንድሞቻችን የእኛ ወንድሞች ናቸው የሚል አቋም ጭምር አላቸው ወጣቶቹ። ስለዚህ ምንም የምናቆመው ነገር የለም በጀመር ነው እንቀጥላለን የሚል አቋም ነበር የያዙት። ያው ዛሬ በጸጥታው አካል በወሰደው እርምጃ እስካሁን ከአስር ሰው በላይ ቆስሏል፣ ሁለት ሰው ሞቷል። እንዴት ነው ተኩስ ሊከፈት የቻለው? ሰው አደባባይ ወጥቶ ነበር እርስዎ እንደገለጹልኝ እና ማታ ምንድን ነው በወጣቱና በአካባቢው ሽማግሌ መካከል ሽማግሌ ወደ ወጣቱ ይልኩና ማወያት ይጀምራሉ ወጣቶች ወጣቶቹን አመራሮቹ ደግሞ በጎን በኩል ይሄድና ምንድን ነው የሚሉት የወጣት ኮሚቴዎች ታስረዋል፣ በነገ ስራ ህዝቡ መጀመር አለበት ሲል ህዝቡ ገንፍሎ ወጣና በቃ አጠቃላይ ያው እንትኑ ተጀመረ ማለት ነው። ዛሬ ወጣ ህዝቡ ዛሬ ሰው ማታ ነው የወጣው። ማታ ህዝቡ ጭራሽ አልገባም፣ ቤት አዳሩ ሙሉ ሲተኮስ ነው ያደረው። ከማታ ጀምሮ ነው ሰልፍ የተካሄደው፣ ከማታ አዎ። እና እናት ምናምን ልጅ የሚባል ነገር የለው፣ ሁሉም ወጣት አጠቃላይ ወጥቶ ነው ህዝቡ። መንገድ ላይ ጎማ ያቃጥላል፣ እንጨቶች ምን ደርድሮ በቃ አስፋልቱ እንዳለ እሳት ብቻ ነው። መቼ ነው ሰዎቹ የተገደሉት? ሁለቱ ሰዎች እና አስር ሰው የቆሰሉ የተገደሉት ዛሬ ነው ማታ። የታሰሩ ማታ ና ዛሬ ጠዋት የታሰሩ ወጣቶች ነበሩ፣ እነሱ ለማስፈታት በሚሄዱበት ሂደት ነው ቀጥታ ግንባራቸው በጥይት ሲተመጡት። አሁን በዚህ ደቂቃ ምን ትመስላለች ወልቂጤ? ምን ይታያል? ስ ስዕላዊ ነገር ይንገሩኝ። በጣም ለመግለጽ የሚከብድ ነገር፣ በጣም ይከብዳል። በትንሹ ከስልሳ እስከ ሰባ ሰመና ያለው እዛ ጋር አስፋልት ላይ መጣው ሴት ወንድም ተቃጥሏል። ከተማ በጠቅላላ ጭስ በጭስ ነው። እነሱ ጭስ ቦምብ ይለቃሉ ጭምር ጎሚ የተለያየ ነገር አቃጥለዋል። ወጣት ስሜት በጣም ነው። የጸጥታ ኃይሉ አላስፈላጊ እርምጃ መውሰዱን የሚናገሩት ደግሞ ቁስለኞቹን መርዳታቸውን የገለጹ የሕክምና ባለሙያ ናቸው። ይህ ቃለ መጠይቅ ከተደረገ በኋላም በከተማዋ የነበረው የተቃውሞ እንቅስቃሴና ግጭት መቀጠሉን ነዋሪዎቹ አረጋግጠዋል። እንዲ ኮ ተደብቀው ነው ቁጭ ያሉ ሰላማዊ ሰዎችን ነው እንዲ በሰላም ሲጠይቁ ወደ መምሪያ ሲሄዱ ነው በቃ የታሰሩ ሰዎች ማታ ሰዎች አስገብተው ነበረ። እነሱ ይፈቱልን የተባለ ኮሽታ አልነበረም። እንግዲህ ይህ መምታት ማለት በጣም የሚያሳዝን ነው። ኮሽታ ሳይኖር መምታት ምንድን ነው? ነው ኮሽታ ሳይኖር ነው የተተኮሰባቸው ነው የሚሉኝ? አዎ እነሱ ድንጋይ አልወረወሩ ምንም፣ ብቻ የታሰሩ ይፈቱልን ነው ያሉት በቃ። ምንም የተሰበረ ነገር የለም መኪና አልተነካም፣ ቤቶች አልተነኩም። የተዘጉ ቤቶች አሉ፣ ምንም የተነካ ነገር የለም። ጎማ ብቻ ነው በቃ እንጂ እሱንም አረጉትም ነበር። በተለይ የሁለቱን ወጣቶች መሞት ተከትሎ የዞኑ አስተዳደር ንብረት የሆኑ የመንግስት መኪናዎችና የገዢ ፓርቲ ጽህፈት ቤት መቃጠላቸውንም ነው የጠቆሙት። ከክልሉና ከሌሎች የመንግስት አካላት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የዞኑ አስተዳዳሪ የአቶ መሐመድ ኮርማን ስልክም አይነሳም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ